በወቅታዊ ጉዳዮች ላይ ለመወያየት በትናንትናው ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መኢአድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል። ሁለቱ ፓርቲዎች የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ሁለቱ ተቃዋሚ ፓርቲዎች መያድና ሰማያዊ ፓርቲ ዛሬ በሰጡት መግለጫ እንዳመለከቱት ሕዝባዊ ስብሰባው የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያው ይሆን ነበር። ባለፉት አስር ወራት ፖለቲካዊ ስራ መስራት አልቻልንም ነው ያሉት የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ። የእኛ ስራ እንደውም ላለፉት አስር ወራት ስለ እኛ መጠየቅ፣ ማስፈታት፣ የአስቸኳይ ጊዜ አዋጅ መርማሪ ቦርድ ጋር መሄድ፣ እንደዚህ አይነት ፍርድ ቤት መሄድ ምናምን ሆኖ ነበር ይሄ የፖለቲካ ፓርቲዎች ስራ አይደለም። በመሰረቱ ግን በዚህ እንድንጠመድ በዚህ እንድንያዝ አድርጎ ነበር አገዛዙ። ስለዚህ አሁን አንስቻለሁ ሲል ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድነው የሰማያዊ አማራጭ ለእያንዳንዱ ለምሳሌ ህገ መንግስቱ ላይ የተቀመጠው የማስተር ፕላን ከዛ አለ፣ የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚል አለ። እዛ ላይ የሰማያዊ አማራጭ ምንድነው? የመያድ አማራጭ ምንድነው? ታክሴሽን ይሄ ግብር አጣጣልን በተመለከታል፣ ሌሎችም በመሰረታዊ ደረጃ ከኢህአዴግ የምንለይባቸው በተለይ መያድና ሰማያዊ የምንለይባቸው ነጥቦች አሉ። ይህም ሆኖ ግን ትናንት በመብራት ኃይል አዳራሽ ሊደረግ የነበረው ህዝባዊ ስብሰባ በአዲስ አበባ አስተዳደር እምቢተኝነት ምክንያት ተደናቅፈዋል ባይ ናቸው። ሁለቱ ፓርቲዎች በዚሁ አዳራሽ ህዝባዊ ስብሰባ እንደሚያደርጉ በአንድ ደብዳቤ ማሳወቃቸውን፣ ሆኖም ሁለቱ ፓርቲዎች በአንድ ደብዳቤ መጠየቅ እንደማይችሉ እንደተነገራቸው ጠቅሰዋል። ደብዳቤውን አስተካክለው ለሁለተኛ ጊዜ ቢሄዱም ግን ምላሽ እንዳላገኙ በመያድ ዋና ጸሐፊና የህዝብ ግንኙነት ኃላፊ በአቶ አዳነ ጥላሁን በተነበበው መግለጫ ተብራርቷል። የተሰጠን መልስ ባናምንበትም ፕሮግራማችን መሳካት ስንል አስተዳደሩ ባሳሰበው መሰረት በየፓርቲዎቹ ፕሬዚዳንቶች ፊርማ በየራሳችን በተናጠል በድጋሚ በጽሑፍ ጠይቀናል። ይሁን እንጂ ሁለቱ ፓርቲዎች በጋራ ህዝብን ለማወያየት በማቀድ ያስገባነውን የእውቅና ጥያቄ ደብዳቤ ተቀብሎ ለማስተናገድ ፍላጎት የሌለው የአዲስ አበባ ከተማ አስተዳደር ምንም ምላሽ ባለመስጠቱ ነሐሴ 7 ቀን 2009 ዓ.ም በሀገራችን ወቅታዊ ጉዳይ ከአዲስ አበባ ህዝብ ጋር ውይይት ማካሄድ አልቻልንም። የአስተዳደሩ ምላሽ የሁለቱን ፓርቲዎች ህገ መንግስታዊ መብት እየጣሰ ነው ይላሉ የመያድ ፕሬዚዳንት ዶክተር በዛብህ ደምሴ። ሁለታችሁ አንድ ላይ ስብሰባ ለመጥራት አትችሉም ነው የተባልነው። እንግዲህ የትኛውም ህገ መንግስት ላይ ሁለት ፓርቲዎች ያውም ህጋዊ የሆኑና የምርጫ ቦርድ የሚጠይቀውን መስፈርት በሙሉ ያሟሉ በህጋዊ መንገድ የሚንቀሳቀሱ ፓርቲዎች አንድ ላይ ስብሰባ ለመጥራት አትችሉ ተብለን ነው እንግዲህ የተከለከል ነው። የእነዚህ አይነት ህዝባዊ ስብሰባዎች መካሄድ የሚጠቅመው ራሱን መንግስትን ጭምር ነው ሲሉም ዶክተር በዛብህ አብራርተዋል። የነጋዴው ህብረተሰብ አባላት የሆኑት በዚህ ስብሰባ ላይ ሊገኙ ይችላሉ። በዛን ጊዜ ያለውን ችግራቸውን እንዋያለን ያ ውይይት ለራሱ ለመንግስት ይጠቅመዋል፣ ይገባው ማለቴ ነው። እና የሀገራችን ጉዳይ ስለሚያገባን የነጋዴ ህብረተሰብም ደግሞ አንዱ የህብረተሰቡ አካል እንደመሆኑ መጠን ለመወያየት እና ሌሎችም ብዙ ችግሮች አሉ ውይይት ለማድረግ ነው። የሰላማዊ ትግል አንዱ አካል ነው ይሄ። በየመድረኩ በየቦታው ስብሰባ ማድረግ እና ከህዝብ ጋር መወያየት አስፈላጊ ነው። ህዝባዊ ስብሰባውም ሆነ ሌሎች የፖለቲካ እንቅስቃሴዎች እንዲፈቀዱላቸው ለማድረግ ጥረታቸውን እንደሚቀጥሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ተናግረዋል። የአዳራሹም ስብሰባ ነገር ይቀጥላል፣ እስከሚከፈት ድረስ እናንኳኳለን። ሰልፉም ልክ እንደዛው ለሚቀጥለው የአዲስ አበባ ምርጫ ማሟያ ምርጫ፣ ሌሎችም አማራጫችንን ከወዲሁ ማሳየት መተቸት አለብን። ከወዲሁ አማራጭ ኃይል መሆኑን መያድና ሰማያዊ ማሳየት እንፈልጋለን። ሁለቱ ተቃዋሚ ፓርቲዎች በሰጡት መግለጫና ባቀረቡት አቤቱታ ላይ ምላሽ ለማግኘት ወደ አዲስ አበባ አስተዳደር በአካል ጭምር ሄጃለሁ። በስራ ምክንያት በስፍራው ያልነበሩት የህዝባዊ ስብሰባና ሰላማዊ ሰልፍ ማሳወቂያ ክፍል ኃላፊ አቶ ተስፋ ዋቅጅራ በነገው እለት ምላሽ እንደሚሰጡኝ በስልክ ነግረውኛል። እንዳገኘው በሌላ ዘገባ መልሳለሁ። ለጉዳዩ ቅርበት ያላቸው የአስተዳደሩ ምንጮች ግን ፓርቲዎቹ የተነገራቸው ደብዳቤ እንዲያስተካክሉ ብቻ እንደሆነ ጠቁመዋል። ህዝባዊ ስብሰባ እንዳያካሄዱ ግን አልተከለከሉም ባይ ናቸው እነዚህ ምንጮች። Làm video Radio, skinder freyo, K. A.